የስብሰባው ዋና ዓላማ ዘላቂ ልማትን ለማበረታታትና የንግድ ሽርክናን ስለማስፋፋት በተለይ ደግሞ በአቅራቢያው በሚገኘው በአረብ ሀገራት መካከል ያለውን የንግድ ግንኙነት ለማሳደግ የታለመ ነው። በዚህ አኳያ የታለመለትን የሟለ ነዋይ በአፍሪካ ለማፍሰስ እንቅስቃሴውን የሚጠቅሱልን በአፍሪካ እና በአረቡ ዓለም የነጋዴዎች ምክር ቤት ዋና ጸሐፊ አቶ አብዱል ዋሴ ዮሴፍ አሊ ናቸው። በአፍሪካ ማህጉር እንግዲህ ያለውን ናቹራል ሪሶርስ እና ሁማን ሪሶርስ ኤክስፕሎይት በማድረግ አፍሪካውያንም የበለጠ ሊጠቀሙ የሚችሉበት ሁኔታ አለ። ይህንን ኢኒሽቲቭ ወደ ተግባር ለማሸጋገር የሚደረጉ እንቅስቃሴዎች ናቸው። ብዙዎቹ አሁን አምነውበታል። ግን ሁሉን ለማሳመን ጊዜ ይወስዳል። ያመኑ ወገኖች በአፍሪካ ውስጥ ኢንቨስት ማድረግ ጀምሯል። በተለያዩ አካባቢዎች የተለያዩ የአረብ ሀገሮች መጠኑ በተለያየ ደረጃ ኢንቨስት ማድረግ ጀምረዋል። ግን በቂ አይደለምና በተሟላ ኃይላቸው እንዲገቡ ለማድረግ በተለይ ህግ አውጪዎቹን ካሳመን ከአስፈጻሚው አካል ጋር ቀረቤታ ያላቸው ስለሆነ አሳምነው ወደ ተግባር ለመግባት ይቻላል ከሚል እምነት ነው። እንግዲህ እንቅስቃሴዎት የጀመረው በተለይ በአፍሪካ አቅራቢያ በቀይ ባህር ማዶ በሚገኙ አንዳንድ ሀገሮች ራሳቸው በነውጥ ውስጥ የሚገኙ ናቸው። ይህ ሁኔታ ለንግዱ ትብብር ምን ያህል ይበጃል ለሚለው፣ በአሁኑ ጊዜ ደግሞ በርከት ያሉ በአረብ ሀገራት አካባቢ የራሱ የሆነ ፖለቲካ ነውጦች እና የሰላም መደፍረስ ሁኔታ መኖሩ ነገሩን ወደኋላ ቢያዘገየውም ከዚህ ወጥተው ወደ ኢንቨስትሜንት ለመግባት እንደሚችሉ በእርግጠኝነት ለመናገር ይቻላል። ወደ አፍሪካ ሄደው ስብሰባ በሚያደርጉበት ጊዜ ልማቱም የመሬቱን ለምነት በሚመለከቱበት ጊዜ አባላቱ ደግሞ የሚመጡት በየጊዜው ፓርላመንቴሪያንስ እየተቀያየሩ ስለሚሄዱ እንደምታውቁት በሄዱ ቁጥር ያላቸው አመለካከትና በአካባቢው ያላቸው ኢንትረስት እየጨመረ እየጨመረ እየሄደ ነው ያለ። በአፍሪካ በየቀጣናው ለምሳሌ በደቡባዊ ክፍል ዓለማዊ የንግድ ተቋም በኮሜዛ አማካኝነትም ሆነ በየአባል አገራቱ ምርትን ወደ ውጪ ለመላክ የጥራት ጉዳይ አለ። ተቀባይነት ያጡ ምርቶች አሉ። እንዲሁ ወደ ሀገር ለማስገባትም ምክር ቤቱ እንዴት ያመቻቸዋል? በማለት ጥያቄውን አቅርቤላቸዋለሁ። እኛ በምናደርጋቸው እንቅስቃሴዎች የምናገኛቸው መረጃዎችን ዞሮ ዞሮ ለእያንዳንዱ ፓርላማ እናስተላልፋለን፣ መግለጫዎች እናወጣለን። ይህ መሆን አለበት፣ ይህን በጋራ እናደርጋለን፣ ያም በጋራ እንሰራለን፣ ይሄ መሻሻል አለበት፣ ያም ለወጥ አለበት የሚባሉ ነገሮች ይኖራሉ። ለምሳሌ ያህል ቅድም በተነሳው አፍሪካ በፉድ ሴኩሪቲ ራሷን ችላ ለመርዳት የምትችልበት ሁኔታ መኖር አለበት የሚባል ግንዛቤ ተፈጥሯል። ባለሀብቶች እንደተበረታቱ እና በንግዱ ልውጥ ብቻ ማተኮር ሳይሆን በመሰረተ ልማት አኳያም ይሳተፋሉ በማለት የሚያስረዱት የመላ አፍሪካ የነጋዴዎች እና የኢንዱስትሪ ምክር ቤት ዋና ስራ አስኪያጅ አቶ ክቡር ገና ናቸው። በየአፍሪካ ሀገር ውስጥ ያሉት ድርጅቶች ወይም ኢንስቲቱሽኖች ስራ ለማስፈጸም ያላቸው አቅም፣ እንደዚሁም ውሱን የሙስና ጉዳይ አለ ብዙዎቹን የሚያደርግ የመልካም አስተዳደር ጉዳይ አለ። ብዙዎቹን የሚያደርግ እነዚህ በሙሉ ሲገቡ እንግዲህ መስተካከል አለባቸው ተብሎ ከምንወያይባቸው ጉዳዮች አንዱ እነዚህ ናቸው የሚሆኑ። ሌላው ምን ላይ ነው የሚያተኩሩት ቢባል እንግዲህ ሲታይ ቀደም ብሎ ትኩረታቸው ቴሌኮሙኒኬሽን ላይ ነበረ። ሆቴሎች ላይ ኢንቨስት ያደርጋሉ፣ ሪል ስቴት ላይ፣ ሌሎች አፍሪካ ሀገሮች ላይ ኢንቨስት ያደርጋሉ። ትልቁ ትኩረታቸው ግን አሁን ወደ እርሻ ላይ ነው እርሻ ላይ የማተኮር ዝንባሌ ያለ። ትኩረቱ መሰረታዊ መስረታዊ ልማትንም ደግሞ እንዲያካትት ነው የሚደረገው። መንገድ የመስራት መስኖ የመስራት የኢንፎርሜሽን፣ የትራንስፖርቴሽን የማስጠናከር የመሳሰሉትን ነገሮች በሙሉ ያካትታል ማለት ነው። ጌታቸው ተድላ ገ/ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ